ሞሮኮ ወደ አፍሪካ ህብረት አባልነት ለመመለስ ይፋ ጥያቄ ማቅረቧ ተገለጸ። ሞሮኮ ጥያቄውን ያቀረበችው አዲስ አበባ ለሚገኘው የህብረቱ ጽሕፈት ቤት መሆኑን ኮሚሽኑ ዛሬ ባወጣው መግለጫ አስታውቋል። እስክንድር ፍሬው አጭር ዘገባ ይዟል ከ32 ዓመታት ቆይታ በኋላ ዳግም ወደ አህጉራዊው ተቋም ከኒውዮርክ የተደመጠው መረጃ አዲስ አበባ የደረሰው ይፋ ደብዳቤ ይሄንኑ አረጋግጧል። የአፍሪካ ህብረት ኮሚሽን ዛሬ ባወጣው መግለጫ እንዳመለከተው ሰሜን አፍሪካዊቷ ሞሮኮ ወደ አባልነት ለመመለስ ይፋ ጥያቄ አቅርባለች። የሞሮኮው ንጉሥ መሐመድ የውጭ ጉዳይ አማካሪ የሆኑት አይብ ፋሲ ይህንኑ ለአፍሪካ ህብረት ኮሚሽን ሊቀመንበር ዶክተር ዲላሚን ይዙማ እንዳስታወቁ መግለጫው ጠቅሷል። ሁለቱ ሰዎች የተገናኙት በኒውዮርክ እየተካሄደ ባለው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ መሆኑንም አመልክቷል። እንደ መግለጫው በድጋሚ ወደ አባልነት ለመመለስ የሚጠይቀውን ደብዳቤ ትናንት አዲስ አበባ ለሚገኘው የኮሚሽኑ ጽህፈት ቤት ማስገባታቸውን አማካሪው ለኮሚሽነሯ አስረድተዋል። የደብዳቤውን ቅጂም አስረክበዋል። ጥያቄው ለአባል አገራት በይፋ ማሳወቅን ጨምሮ በተገቢ ሂደቶች ውስጥ እንደሚያልፍ ዶክተር ዲላሚኒ ዙማ መናገራቸውም ተጠቅሷል። ሞሮኮ ራሷን ከአሁኑ የአፍሪካ ህብረት፣ ከቀድሞ የአፍሪካ አንድነት ድርጅት አባልነት ያገለለችው ሰሃራዊ አረብ ሪፐብሊክን አስመልክቶ በወሰደው አቋም ምክንያት ነው። ቅሬታዋ ደግሞ ምንም አይነት ዓለም አቀፍ እውቅናና ሉዓላዊነት የሌላትን ግዛቴን በአባልነት ተቀብሏል የሚል ነው። ይህም የድርጅቱን ቻርተር እንደሚቃረን ሞሮኮ ታምናለች። እነሆ ከሰላሳ ሁለት ዓመታት በኋላ ደግሞ ከአፍሪካ አንድነት ድርጅት መስራቾች አንዷ የነበረችው አገር የአፍሪካ ህብረት አባል ለመሆን ጥያቄ አቅርባለች። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ